ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቱዴይ ዊ ሎንች ዘ ሲንግል አፍሪካን ኤር ትራንስፖርት ማርኬት። ዛሬ የተባበረ የአፍሪካ የአየር ትራንስፖርት ገበያ ይፋ እናደርጋለን። ይህ ለመጓጓዣ አገልግሎት ትልቅ እርምጃ ነው። የአህጉራዊውን ነፃ የንግድ ቀጠና ሰነድ ለማጽደቅም ተቃርበናል። የዘንድሮው የአፍሪቃ ሕብረት መሪ የሩዋንዳው መሪ ፖል ካጋሜ ናቸው። ዝርዝሩ በአብይ ርዕስ ተካቷል። ከዓለም ዜና መካከል ደግሞ በወልዲያ የተነሳው ግጭት አልበረደም፣ ሰዎች እየታሰሩ ናቸው ተባለ። ሶማሊያ ውስጥ ለአምስት ተከታታይ መኸር ወቅቶች የጣለው አማካይ ዝናብ መጠን ዝቅተኛ መሆኑ ተነገረ፣ የሚሉ ይገኙባቸዋል። ሳምንታዊ ቅንብሮች፣ ስፖርትና አፍሪቃን ክርሶች በመልክ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋችኋል። ጤናይስጥልና አድማጮች እንደምናምሽታችኋል። ዛሬ ሰኞ ጥር 21 2010 ዓ.ም ነው። ዝግጅቱን ፕሮግራሙን የምንመራውና የምናስተናግደው አዲሱ አበበና አሉላ ከበደ፣ አቀናባሪያችን ብርሃን ኃይሉ እንዲሁም ቴክኒሻኑ አብረውን ያመሻሉ እስከ ምሽቱ አራት ሰዓት ድረስ። በቅድሚያ ግን የሰዓቱን ያለም ዜና ከአስራ አምስት ቀናት በፊት በወልዲያ ከተማ የሞቱ ሰዎችን ለማሰብ ዛሬ ወልዲያ ውስጥ የጠዋፍ ማብራት ስነ ስርዓት እያከናወኑ ባሉ ሰዎች ላይ ታጣቂዎች ተኩስ እንደከፈቱባቸው ነዋሪዎች ለአሜሪካ ድምፅ ገልጠዋል። በወልዲያ በቆቦ በመርሳና በሌሎችም የአካባቢው ከተሞች የንግድና የስራ እንቅስቃሴ መቋረጡን ትምህርት ቤቶች መዘጋታቸውን ወጣቶችም እየታሰሩ መሆናቸውን ነዋሪዎቹ ጨምረው ተናግረዋል ለዚህ አለመረጋጋት መንግስት ለህዝቡ ጥያቄ አፋጣኝ መልስ አለመስጠቱ መሆኑንም የክልሉ መንግስት አስታውቋል መጽሄት ማብራሪያ ይኖረዋል በኋላ ላይ ሶማሊያ ውስጥ ለአምስት ተከታታይ የምህር ወቅቶች የጣለው አማካይ የዝናብ መጠን ዝቅተኛ በመሆኑ የረዴ ድርጅቶች ማስጠንቀቂያዎችን እያሰሙ ነው። ከህዝቡ ከአንድ ሶስተኛ የሚበልጠው አሁንም የምግብ እርዳታ የሚጠብቅ መሆኑን ጠቅሳ ጠቅሶ የአሜሪካ ድምጹ መሐመድ ዩሱፍ ለቪኦኤ ያጠናቀረውን ዘገባ ቆንጅት ይዛ ቀርባለች። በቂ ዝናብ አልጣለምና ሚያዚያ ሲመጣ የሚሰበሰበው መኸር መጠን የእርዳታ ድርጅቶች ባለስልጣናትን ከወዲሁ አሳስቧል። አምና በዚህ ወቅት በነበረው መጠን የሚያሰጋ ደረጃ ላይ እንዳልደረሰ ግን ባለስልጣናቱ ይናገራሉ። የተባበሩት መንግስታት የሶማሊያ የሰብአዊ ረዴት አስተባባሪ ፒተር ደክለርክ ዛሬ ሞቃዲሾ ውስጥ ለጋዜጠኞች ገለጻ አድርገው ነበር። በጋራ በተወሰዱ እርምጃዎች የከባድ ቸነፈርን አደጋ ለመከላከል መቻሉን ስገልጽ በታላቅ ደስታ ነው። ክንዋኔያችን በጣም ሊያኮራን ቢችልም ልንዘናጋ ግን አይገባም። ሰብዓዊ ሁኔታው አሁንም አሳሳቢ ነው። ዘላቂ እርዳታ ካልተደረገ የተገኙት ውጤቶች በቀላሉ ሊናዱ ይችላሉ። ድርቁና ግጭቱ አሁንም ቢሆን የሕዝቡን እያሰቃየና ከመኖሪያው እያሰደደ ነው ብለዋል የመንግስታቱ ድርጅት ባለስልጣን። በአብዛኛው የሶማሊያ አካባቢ የዘንድሮ የእርሻ ምርት ከወትሮ ያነሰ እንደሚሆን የተባበሩት መንግስታት የምግብና የእርሻ ድርጅት የሶማሊያ የምግብ ዋስትና ግምገማ ክፍል ተንብዮታል። ስፋት ያለው እርዳታ ያለማቋረጥ ካልተሰጠ በስተቀር በሚቀጥሉት አምስት ወራት ችግሩ እንደሚባባስ ጠቁሟል። ነገ የሶማሊያ መንግስት የዘንድሮ ማለት እንደ አውሮፓውያን 2018 የሰብአዊ ረድኤት ምላሽና እርምጃዎቹን ያካተተ እቅድ ይፋ ያደርጋል ተብሎ ይጠበቃል። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ዛሬ ሰኞ ዋሽንግተን ውስጥ ከዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ጋር እንደሚገናኝና ዋይት ሀውስ በሚያዘጋጀው የምሳ ፕሮግራም ላይ ስለ ኢራን የሚሳይል ጉዳይም እንደሚዋዩ ተገለጠ። በድርጅቱ የዩናይትድ ስቴትስ አምባሳደር ኒኪ ሄይሊ ባለፈው ታህሳስ ወር ዋሽንግተን ወታደራዊ ጦር ሰፈር በሰጡት ጋዜጣ መግለጫ አለ ስለተባለ የኢራን ሚሳይል ለምክር ቤቱ አባላትም ያስረዳሉ ተብሎ ይጠበቃል። አምባሳደሯ በዚያን ጋዜጣዊ መግለጫቸው ኢራን የመን ውስጥ የሚገኘውን የሁቲ ሽምቅ ተዋጊዎች በህገ ወጥ መንገድ እንደምታስታጥቅ ወታደራዊ ጦር መሳሪያዎቹም ያስረዳሉ ብለዋል። ከፍተኛ የኢንፍሉዌንዛ ወረርሽኝ ስጋት መኖሩ በሰሜንና በደቡብ ኮሪያዎች ዘንድ እየተሰማ መሆኑ ተነገረ። ስጋቱ አሳሳቢ የሆነውም ከተለያዩ የዓለም ክፍሎች የተውጣጡ ጎብኚዎች ለ2018ቱ የክረምት ኦሎምፒክ ውድድር ደቡብ በደቡብ ኮሪያዋ ፒዮንግያንግ ሊገናኙ ከሁለት ሳምንታት ያነሰ ጊዜ እንደሆነ ታውቋል። የሰሜን ኮሪያ የጤና አጠባበቅ ሚኒስቴር እንዳረጋገጠው እንደ አውሮፓውያን የዘመን አቆጣጠር ካለፈው ታህሳስ 1 2017 አንስቶ እስካሁን ጥር 16 2018 ድረስ ስምንት መቶ ሰዎች በዚሁ ተላላፊ መሆኑ በተነገረለት በሽታ ተይዘዋል። ይህንኑ የሰሜን ኮሪያ መግለጫ ዓለም አቀፉ ቀይ መስቀልና ቀይ ጨረቃ ማህበር በመጽሔት አስፍሮት ለንባብ ማብቃቱም ታውቋል። የመን ውስጥ ከትናንት እሁድ ጀምሮ ኤደን ከተማ ውስጥ በመንግስቱ ወታደሮችና በተገንጣይ ኃይሎች መካከል በተካሄደው ውጊያ እስካሁን በታወቀው አሃዝ መሰረት አስራ ሁለት ሰዎች ሞተዋል። ውጊያው የተቀሰቀሰው ፕሬዚዳንት አብድ ራቢን ማንሱር የተገንጣዮቹ ጥያቄ ማለትም በሙስና የተከሰሱት ጠቅላይ ሚኒስትር አህመድ አቤድ ዳኸር እንዲባረሩ ያቀረቡላቸውን ጥሪ ቸል በማለታቸው ነው። በዚህ ውጊያ ሳቢያ ሳውዲ መራሹ ጣምራ ድርድር እንዲኖር ወይም ድርድር እንዲጠራ ማሳሰቢያ መላኩ ታውቋል። ዛሬ ሰኞ አፍጋንስታን ዋና ከተማ ካቡል ውስጥ በሚገኝ አንድ ወታደራዊ አካዳሚ በደረሰ ጥቃት አስራ አንድ የአፍጋንስታን ብሔራዊ ጦር ኃይል አባላት ሲገደሉ ሌሎች አስራ ስድስት መቁሰላቸው ተገለጠ። ጥቃቱ በአካዳሚው ላይ ሳይሆን አካዳሚውን በሚጠብቁ ወታደሮች ላይ እየተነጣጠረ እንደነበር የአፍጋኒስታን መከላከያ ሚኒስትር ቃል አቀባይ ዳልዋት ዋዛሪ አስታውቀዋል። ውጊያው በማርሻል ፋሂም ብሔራዊ መከላከያ ዩኒቨርሲቲ አካባቢ ከሰዓት በኋላም ቀጥሎ መዋሉ ተሰምቷል። የመከላከያ ሚኒስትሩ ቃል አቀባይ ዋዛሪ እንደተናገሩት ጥቃቱን አምስት አጥፍቶ ጥፊዎች ናቸው ያደረሱት። ሁለቱ በአካዳሚው መግቢያ በር ላይ የታጠቁትን ቦምብ አፈንድተው ሲጋዩ ወደ ቅጥር ግቢው ለመግባት ከሞከሩ ከሶስቱ መካከል ሁለቱ በብሔራዊ ጦር ተገድለው አንዱ በቁጥጥር ስር መዋሉ ተመልክቷል። ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ ቡድን ለጥቃቱ ኃላፊነት መውሰዱንም አማክ የተሰኘው ዜና አብታሩ አማካኝነት ይፋ አድርጓል። ከካናዳ ከሜክሲኮና፣ ከዩናይትድ ስቴትስ የተውጣጡ ከፍተኛ የንግድ ተወካዮች በእንግሊዝኛው ምህጻረ ቃል ናፍታ ስለሚባለው ስለ ሰሜን አሜሪካው ነጻ የንግድ ስምምነት ለመደራደር ዛሬ ሰኞ መሰብሰባቸው ተሰምቷል። ሶስቱ ሀገሮች ድርድሩን እንደ አውሮፓ አቆጣጠር ባለፈው 2017 ለማጠናቀቅ አቅደው፣ ነገር ግን የተለያዩ ሀገሮች ባነሷቸው ጉዳዮች ምክንያት ቀኑ መጓተቱ ታውቋል። በቅርቡ ሞንትሬል ላይ የተካሄደው ስብሰባ በተሽከርካሪ ኢንዱስትሪ ላይ በተላለፉ የክርክር ውሳኔዎች የተነሳ ጥያቄዎች ታክለው ቀርበው እንደነበር ተሰምቷል። እናም በዛሬው ድርድር ውጤት ይገኛል የሚል አዎንታዊ እምነት እንዳለ በካናዳ በኩል ግን ብዙ መሰራት እንደሚኖርበት ተገልጧል። የካናዳው ዋና ተደራዳሪ ስቲቭ ቬርሆወድ ባለፈው ቅዳሜ በተናገሩት ቃል በተቻለ መጠን ወደ አዎንታዊ ውጤት ነው እያዘነበልን ያለነው ማለታቸው ተሰምቷል። በመጨረሻም ፈረንሳይ ውስጥ ባለማቋረጥ በጣለው ዝናብ ሳቢያ ፓሪስ ውስጥ የሲስኒ ወንዝ ከልኩ በላይ አራት ሜትር ከፍታ ሞልቶ ጎርፍ ማስከተሉ ተነገረ። በጎርፉ ምክንያት ወደ አንድ ሺ አምስት መቶ የሚደርሱ ቤተሰቦች መፈናቀላቸውና በአካባቢው ከሚገኙ ከሁለት መቶ አርባ በላይ ከተሞችም መጥለቅለቃቸው ታውቋል። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበበና አሉላ ከበደ ነን። አድማጮች በዚህ ሰዓት የሚቀርበው መደበኛው ቅንብር ወይም ቀዳሚው የዕለቱ ዋቢ ርዕስ ነው። ከዚያ በፊት ታዲያ ቆየት ብለው ከሚሰሙት ርዕሶች አንዱን ለቅምሻ እናሰማለን። በዚህ ጉባኤ ላይ የህንፃው ስራ እንደሚጀምር በመንግስት በኩል ሁለት መቶ ሚሊዮን ብር የጥንስስ ገንዘብ ቃል የተገባበት ነው። ተጨማሪም አድዋ ፓን አፍሪካን ዩኒቨርሲቲ የማስተር ፕላን ወይም ደግሞ ዋነኛው ንድፈ ሀሳብ በስነ ህንፃ ባለሙያዎች ቀርቧል። የፓን አፍሪካ ዩኒቨርሲቲ ምስረታ አስተባባሪ ኮሚቴ ዋና አባል ዶክተር አየለ በከሬ ናቸው። የሰማቸኋቸው በአፍሪካ ነክ ርዕሶች በሁለተኛው አጋማሽ ጠብቋቸው። አሁን ወደ ዕለቱ አቢይ ርዕስ ትናንት፣ ይቅርታ ይህን ሙዚቃ እንደገና ጀምራለሁ። ትናንት የተከፈተው የአፍሪካ ሕብረት የመሪዎች ጉባኤ አሁን ማምሻውን ተጠናቋል። በሙስና ላይ የሚካሄደውን ትግል በማሸነፍ ላይ እንደሚያተኩር የተገለጠው ይኸው ጉባኤ ሌሎች ውሳኔዎችም ይፋ ተደርገውበታል። ሊቀመንበር ሆነው የተመረጡት የሩዋንዳው ፕሬዝዳንት ፖል ካጋሜ የተባበረ የአፍሪቃን የአየር ትራንስፖርት ገበያን ይፋ አድርገዋል። አፍሪካውያን በአህጉሪቱ በአንድ ፓስፖርት እንዲንቀሳቀሱ ለማስቻል እየተሰራ መሆኑንም ካጋሜ ጠቁመዋል። የአዲስ አበባው ዘጋቢያችን እስክንድር ፍሬው በቦታው ተገኝቶ ያጠናቀረውን ዘገባ ልኮልናል። በዓመት ሁለት ጊዜ ከሚካሄደው የአፍሪካ ህብረት የመሪዎች ጉባኤ አዲስ አበባ ሁልጊዜም የመጀመሪያውን ታስተናግዳለች። እናም የጥር ወር የከተማዋ ትልቁ ክንውን ይኸው የመሪዎች ጉባኤ ነው። በሙስና ላይ የሚካሄደውን ትግል ማሸነፍ የሚለው ደግሞ የዚህ ዓመቱ ጉባኤ መሪ ቃል ነው። ሌሎች ውሳኔዎችና የህብረቱ ወቅታዊ አቋሞችም ግን በዚህ ጉባኤ ተንጸባርቀዋል። በመክፈቻው ላይ የተናገሩት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ለምሳሌ የደቡብ ሱዳንን የሰላም ሂደት በሚያደናቅፉት ላይ ማዕቀብ እንደሚጣል ይፋ አድርገዋል። እስካሁን እንደዚህ አይነት ቱ የማዕቀብ ሀሳብ ሲቀርብ የቆየው ዩናይትድ ስቴትስን ከመሳሰሉ ዓለም አቀፍ አጋሮች ነው። የትናንቱ ንግግር ግን የአፍሪካ ህብረትም ማዕቀብ ለመጣል ከውሳኔ ላይ መድረሱን አመላክቷል። ሶማሊያን በተመለከተም የአፍሪካ ህብረት ሰላም አስከባሪ ወታደሮች የሚወጡበትና ኃላፊነቱን ለአገሪቱ ጦር የሚያስረክቡበት ሂደት እየተከናወነ መሆኑን ሊቀመንበሩ አስረድተዋል። ይሄው የአፍሪካ ህብረት የሶማሊያ ተልእኮ አሚሶም ሙሉ በሙሉ ከሶማሊያ የሚወጣው መቼ እንደሆነ ግን አልጠቆሙም። ሊቀመንበሩ የጠቀሱት ሌላ ነጥብ አፍሪካውያን በአህጉሪቱ በሚገኙ አገራት በነጻነት እንዲዘዋወሩ የሚያደርግ የጋራ ፓስፖርት እንዲኖር እየተሰራ መሆኑ ነው። ይህ እንዲፈጠርም ጥሪ አቅርበዋል። ጉባኤው የሰዎች የነጻ ዝውውርና የአፍሪካ ፓስፖርት ፕሮቶኮል የተሰኘውን ሰነድ እንዲያጸድቅ ጥሪ አቀርባለሁ በአህጉሪቱ ሲዘዋወሩ በጣም አስቸጋሪ ነገሮችን የሚጋፈጡና ክብረ ነክ ሁኔታዎች የሚያጋጥሟቸው አፍሪካውያን በገዛ አህጉራቸው ባዕድ መሆናቸው ይቆም ዘንድ ጉባኤው የሰዎች የነጻ ዝውውርና የአፍሪካ ፓስፖርት ፕሮቶኮል የተሰኘውን ሰነድ እንዲያጸድቅ ጥሪ ያቀርባለሁ። በአጉሪቱ ሲዘዋወሩ በጣም አስቸጋሪ ነገሮችን የሚጋፈጡና ክብረ ነክ የሆኑ ሁኔታዎች የሚያጋጥሟቸው አፍሪካውያን በገዛ አህጉራቸው ባዕድ መሆናቸው እንዲቆም ነው ያሉት። ብዙ የተነገረለት የፕሬዝዳንት ዶናልድ ትራምፕ አስተያየት በዚህ ጉባኤ በተደረጉ ንግግሮች አልተነሳም። ቀደም ሲል ባለፈው ሳምንት በተካሄዱት የአፍሪካ ሕብረት የአምባሳደሮች እና የውጭ ጉዳይ ሚኒስትሮች ስብሰባዎች ግን የድሃ ድሃ የሚል እንድምታ ያለው የፕሬዝዳንት ዶናልድ ትራምፕ የአፍሪካ አስተያየት ተነስቷል። አፍሪካ በፕሬዝዳንቱ የተሰነዘረውን አስተያየት ገና አብላልታ አልጨረሰችም ነበር ያሉት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ፣ በዚህ የመሪዎች ጉባኤ በተደረጉ ንግግሮች ግን ይህ ርዕስ አልተጠቀሰም። በዝግ በተደረጉ ውይይቶች ምን አቋም እንደተንጸባረቀ ባይታወቅም የአፍሪካ ህብረት ሊቀመንበር ሆኖ የተመረጡት የሩዋንዳው ፕሬዝዳንት ፖል ካጋሜ በዳቦስ ስዊዘርላንድ በተካሄደው የዓለም የኢኮኖሚ ፎረም ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር መወያየታቸው ይታወሳል። ከዚህ ውይይት በኋላ በቀጥታ ወደ አዲስ አበባ የመጡት ፖል ካጋሜ ለህብረቱ መሪዎች ያደረጉት ንግግርም ፖለቲካዊ፣ ኢኮኖሚያዊና ማህበራዊ በሆኑ ሌሎች ርዕሶች ላይ ያተኮረ ነው። የአፍሪካን አየር መንገዶች የሚያስተሳስረው ስምምነት ፕሬዝዳንቱ ይፋ ካደረጓቸው ነጥቦች አንዱ ነው። ቱደይ ሎንች ሲን አፍሪካን ኤ ትራንስፖት ማኬት። ዛሬ የተባበረ የአፍሪካ የአየር ትራንስፖርት ገበያ ይፋ እናደርጋለን። ይህ ለመጓጓዣ አገልግሎት ትልቅ እርምጃ ነው። የአህጉራዊውን ነፃ የንግድ ቀጠና ሰነድ ለማጽደቅም ተቃርበናል። በዚህ ዓመት መጠናቀቅ ያለበትም ይኸው ነው። የሰዎች በአፍሪካ የመንቀሳቀስ ነፃነትም በእኩል ደረጃ አስፈላጊ ነው። በ2018 ተግባራዊ ሊደረግም ነው። እነዚህን እንቅፋቶች ለመስበር በመቁረጥ ለአፍሪካና ለቀሪውም ዓለም ነገሮች በተለመደው አኳኋን እንደማይቀጥሉ ትልቅ መልእክት እናስተላልፋለን። ሕዝቦቻችን ብሩህ የሆነ ቀጣይ ሕይወት ያስፈልጋቸዋል። በየዓመቱ እንደሚደረገው ሁሉ የዘንድሮው ጉባኤ መክፈቻም ከአህጉሪቱ ውጭ ያሉ ተጋባዥ እንግዶችም ንግግር ያደረጉበት ነው። ከእነዚህ አንዱ የሆኑት የፍልስጤም አስተዳደር ፕሬዚዳንት መሐሙድ አባስ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የአሜሪካን ኤምባሲ ወደ ኢየሩሳሌም ለማዘዋወር የደረሱበትን ውሳኔ ተችተዋል። ሌሎች ሀገራትም ተመሳሳይ እርምጃ እንዳይወስዱ በአስተርጓሚ በሚሰማው ንግግራቸው ጠይቀዋል። እዚህ ሁሉም ሀገራት በኢየሩሳሌም ምንም አይነት ዲፕሎማሲያዊ ጽህፈት ቤት ከመክፈት የመቆጠብ ኃላፊነታቸውን አስፈላጊነት በድጋሚ መግለጽ እፈልጋለሁ። በተባበሩት መንግስታት የጸጥታው ምክር ቤት ውሳኔ ቁጥር 478 እዝባር 980 መሠረት ነው። ኢትዮጵያን ጨምሮ የጸጥታው ጥበቃ ምክር ቤት አባላት የሆኑ የአፍሪካ አገራት የዩናይትድ ስቴትስ ፕሬዝዳንት ኤምባሲያቸውን ወደ ኢየሩሳሌም ለማዛወር የደረሱበትን ውሳኔ በመቃወም ለሰጡት ድምፅም አመስግነዋል። የፍልስጤሙ ፕሬዝዳንት የጸጥታው ምክር ቤት የሚገኙ የግብፅ ኢትዮጵያና ሴኔጋል ተወካዮች ከዚህ አንጻር ላሳዩት ክብር የሚገባው አካሄድ፣ ይህንን አጋጣሚ በመጠቀም ምስጋናዬን ለማቅረብ እፈልጋለሁ። ለሁለት ቀናት የተካሄደው የአፍሪካ ህብረት የመሪዎች ጉባኤ የተጠናቀቀው አሁን ማምሻውን ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ተከታዩም ከዚሁ ጉባኤ ጋር ያቆየናል። በዚሁ የአፍሪቃ ህብረት ጉባኤ ላይ የተሳተፉት የኢትዮጵያ የግብጽና የሱዳን መሪዎች በሶስትዮሽ ጉዳዮች ላይ ውይይት አካሂደዋል ይላል እስክንድር ፍሬው ነው ይህን የሚያጠናክረው። ውይይቱ የተሳካና ውጤት የተገኘበት መሆኑንም የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ማምሻውን በስልክ ለአሜሪካ ድምጽ ገልጠዋል። አቶ መለስን ያነጋገረው ቀደም ብዬ እንዳስተዋወቅኩት ዘጋቢያችን እስክንድር ፍሬው ነው። አቶ መለስ ከውይይቱ ተገኘ ያሉትን ውጤት በሚያብራሩበት ይጀምራል። የተላለፉት ውሳኔዎች ውስጥ አንደኛው በሶስቱ ሀገሮች መካከል ያለው ግንኙነት የበለጠ ለማጠናከር እንደ ሶስት ሀገር ሳይሆን እንደ አንድ ሀገር ማሰብ ይገባል። ይሄ በመሪዎችም፣ በሚኒስትሮችም፣ በኤክስፐርቶችም ደረጃ መወሰድ የሚገባው ሀሳብ ነው ብለዋል። የኢትዮጵያ ሱዳንና ግብጽ ህዝቦች እጣ ፈንታ የተሳሰረ ነው። አባይ ውሀ የሚያሳስራቸው የተፈጥሮ ድልድይ እንደሆነም ገልጸዋል። በመሪዎች ደረጃ በተለያዩ ጉዳዮች ላይ የሚመክሩበት ዓመታዊ የምክክር መድረክ እንዲኖራቸውም ከመግባባት ደርሰዋል። በሚኒስትሮች ደረጃ ከታላቁ ህዳሴ ግድብ ጋር በተያያዘ ባሉ ጉዳዮች ላይ ምክክር ማድረግ እንዲቻል የውጭ ጉዳይ ሚኒስቴር፣ የውሀ ሀብት ሚኒስቴር እንዲሁም ሌሎች ተዛማጆች መስሪያ ቤቶች ያሉበት የ ንዑስ ኮሚቴ ለመመስረት ተስማምተዋል። ይሄ ንዑስ ኮሚቴ በጉዳዩ ላይ ምክክር አድርጎ በአንድ ወር ውስጥ በአንድ ወር ጊዜ ውስጥ ለመሪዎቹ ሪፖርት እንዲያቀርብም ከመግባባት ተደርሷል። በሚኒስትሮችና ኤክስፐርቶች ደረጃ የሚካሄደውን ውይይት የመሪዎቹ መንፈስ እነሱም ጋር እንዲኖር የትብብር መንፈስ፣ የወንድማማችነት መንፈስ በጋራ ጥቅም ለጋራ በጋራ ለጋራ ጥቅም በጋራ የመስራት መንፈስ እንዲኖር መሪዎቹ መመሪያ ሰጥተዋል። ሶስተኛው መጠቀስ ያለበት ጉዳይ በሶስቱ ሀገሮች ሕዝቦች መካከል ጠንካራ ግንኙነት እንዲኖር ካስፈለገ በሶስቱ ሀገሮች መካከል ጠንካራ የኢኮኖሚም የማህበራዊም ግንኙነት እንዲኖር ካስፈለገ የመሰረተ ልማት ግንባታ ትኩረት ሊሰጠው ይገባል። ይህን ማድረግ የሚችል የጋራ የመሰረተ ልማት ፈንድ እንዲኖር መሪዎቹ ከመግባባት ደርሰዋል። በዚህ ፈንድ ውስጥ ሶስቱም ሀገሮች የሚኖረው ተሳትፎ እኩል እንደሆነ በዚህ ፈንድ ውስጥ ሶስቱም ሀገሮች የሚኖረባቸው የሚኖራቸው አስተዋጽኦ እኩል እንደሆነም ከመግባባት ደርሰዋል። ኢትዮጵያ ሱዳንና ግብጽን በባቡር በመንገድ በኤነርጂ ማስተሳሰር ይቻላል። አንዱ ስለ ሌላው የተሻለ ግንዛቤ እንዲኖረው ያስችላል። የህዝብ ለህዝብ ትስስርም የበለጠ እንዲጠናከር ያስችላል በሚል መንፈስ የሚካሄድ የመሰረተ ልማት ትስስር ነው። መሪዎቹ ጋር የተካሄደው ውይይት በጣም ውጤታማ ነው። በማማማር መንፈስ የተካሄደ ነው። ይሄ መንፈስ ወደ ውጭ ጉዳይ ሚኒስትሮችም ወደ ኤክስፐርቶችም ደረጃ እንዲሆን መሪዎቹ ጥሪ አቅርበዋል። እዚህ ላይ አቶ መለስ እንግዲህ አንዱ አጣብቂኝ ውስጥ እንደገባ ሲገለጽ የቆየው የሶስትዮሹ ውይይት ነው። በተለይ የህዳሴውን ግድብ አስመልክቶ በግብጽ ሱዳንና ኢትዮጵያ መካከል ሲካሄድ የነበረው የሶስትዮሹ ውይይት ነው ሲነገር እንደነበረውም ሲዘገብ እንደነበረውም ግብጽ የሶስትዮሽ ውይይቱን ወደ ጎን በማለት ከኢትዮጵያ ጋር ብቻ ለመነጋገር ስትሞክር ነበር በህዳሴው ግድብ ላይ ኢትዮጵያ ደግሞ ውይይቱ በህዳሴው ግድብ ላይ የሚካሄደው የሶስትዮሽ ነው ሱዳንንም ማካተት አለበት የሚል አቋም ስታንጸባረቅ ቆይታለች ከዚህ አንጻር ግልጽ ያለ ውጤት ተገኝቷል ለምሳሌ አሁን ዛሬ መሪዎቹ ተነጋገሩ የሶስትዮሹ ውይይት በቃ ይቀጥላል የሚል ድምዳሜ ላይ ተደርሷል አሁንም ወደፊትም የሶስትዮሽ ጉዳይ ነው። የዛሬ ውይይት እሱን መሰረት ተደርጎ የተካሄደ ውይይት ነው። ውጤቱን በተመለከተ ቅድም የገለጽኳቸው ጉዳዮች ናቸው። እንደ ሶስት ሳይሆን እንደ አንድ ሀገር ማሰብ ይገባናል። በሚኒስትሮች ደረጃ ውይይት ተካሂዶ ለመሪዎቹ በአንድ ወር ሪፖርት መቅረብ አለበት ሶስቱንም ሀገሮች የሚያስተሳስር አንድ ተቋም እንዲኖረው ያስፈልጋል። የመሰረተ ልማት ፈንድ የሚል ነው። ስለዚህ ከህዳሴ ግድብ በዘለለ በሌሎች ጉዳዮች ላይ ሁሉ የተወያየ በጣም ስኬታማ የነበረ ውይይት ነው። በነገራችን ላይ በኢትዮጵያ ግብፅና ሱዳን መካከል የሚካሄደውን የመሪዎችም የኤክስፐርቶችም አጠቃላይ ግንኙነት ወደ ታላቁ ህዳሴ ግድብ ማሳነስ በሶስቱም ሀገሮች መካከል ያለውን ታሪካዊ ግንኙነት የአሁንም ግንኙነት በደንብ የሚገልጽ መስሎ አይታየኝም። የመገናኛ ብዙሃን በቂ ስፋን ባትሰጡትም ባልሰጡትም በኢኮኖሚው መስክ በሶስቱ ሀገሮች መካከል በጣም ጠንካራ የሚባል ግንኙነት አለ። ሱዳናውያን ኢትዮጵያ ውስጥ በብዙ መስኮች ምናልባት ከአፍሪካ የመጀመሪያው ደረጃ የሚገኙ ይመስለኛል። በግብጾች በኩል እስከ አንድ ነጥብ አምስት ቢሊየን ብር የሚያወጣ የተለያየ ኢንቨስትመንት ፕሮጀክት አላቸው ወደ ስልሳ ይሆናል በቁጥር በጤናው መስክ ከኩላሊት ህክምና ከልብ ህክምና ከካንሰር ህክምና ጋር በተያያዘ ሰፊ ድጋፍ ያደርጋሉ በትምህርት መስክ ኢትዮጵያውያን ባለሙያዎች ግብጽ ሄደው ይሰለጥናሉ የግብጽ ባለሙያዎች ኢትዮጵያ ውስጥ መጥተው ስልጠና ይሰጣሉ ስለዚህ የሶስቱን ሀገር ግንኙነት ከህዳሴ ግድብ በላይ ነው በዛሬ ውይይትም የተረጋገጠው ነገር ይሄ ነው መሪዎቹ ሶስቱ ሀገሮች በረዥም ጊዜ ከትውልድ ትውልድ እየተሻገረ የመጣ ግንኙነት አላቸው። እሱን ለማጠናከር በየጊዜው መገናኘት ያስፈልጋል። ስንገናኝ እንደ ሶስት ሀገር ሳይሆን እንደ አንድ ሀገር መነጋገር ይገባናል። የአንዱ በጎም አሉታዊውም ነገር ለሌላው የሚተርፍ እንደሆነ በዛ መነጽር ማየት ይገባናል ያሉበት ውይይት ነው። ስለዚህ በጣም ስኬታማ ውይይት ነበር ብሎ ማለት ይቻላል። አቶ መለስ የመጨረሻ ጥያቄ አድርገዋለሁ። እንግዲህ ሶስቱ የሶስቱ ሀገራት መሪዎች ሲገናኙ የመጀመሪያቸው አይደለም። ከዚህ በፊት የመርህ ስምምነትም ተፈራርመው ያውቃሉ። ካይሮ ተገናኝተው የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ና የግብፁ ፕሬዚዳንት አብዱልፈታህ ኤልሲሲም በተለያዩ አጋጣሚዎች ተገናኝተዋል ከእነዚህ ግንኙነቶች በኋላ ሁል ጊዜም አዎንታዊ የሆኑ ውጤቶች እንደተገኙ ሲገለጽ ቆይቷል። እነዛን ውይይቶች ተከትሎ ግን ወዲያውኑ አሉታዊ የሆኑ አስተያየቶች፣ ዘገባዎች በተለይ ከግብጽ ባለስልጣናት፣ መገናኛ ብዙሀን ሲደመጡ ይሰማል። የህዳሴውን ግድብ በተመለከት እየተካሄደ ያለው ውይይትም አጣብቅኝ ውስጥ መግባቱ እየታየ ነው የቆየው። አሁን ዋስትናው ወይ ደግሞ ማረጋገጫው ምንድን ነው ይሄኛው ውይይት በትክክል የተባለውን ውጤት ለማስገኘቱ እስክንድር፣ በዓለም አቀፍ ግንኙነት ውስጥ በሀገሮች መካከል የሚደረግ ግንኙነት መነሻውም መድረሻውም የብሔራዊ ጥቅም ጉዳይ ነው ብሔራዊ ጥቅምህን ለማረጋገጥ የምትሄደበት ሁኔታ ነው። ይሁን እንጂ፣ ይህ እንዳለ ሆኖ በሀገሮች መካከል ሰጥቶ በመቀበል መርህ መስራት ደግሞ የዛ ነው ያህል እንግዳ ነገር አይደለም። ከታላቁ ህዳሴ ግድብ ጉዳይ በተያያዘ ብቻ አለን በአጠቃላይ ከአባይ ወንዝ ጋር በተያያዘ በአገሮች መካከል ውይይት ማድረግ የቅንጦት የሚታይበት ዘመን ነበር። ይሄ የቅርብ ጊዜ ትዝታችን ነው። በተለይም ከታላቁ ህዳሴ ግድብ ጋር በተያያዘ ሦስቱም ሀገሮች ቁጭ ብለው ተነጋግረው የሚወያዩበት ዘመን የቅርብ አልነበረም። እሱ ከቅርብ ጊዜ ወዲህ የጎለበተ የመጣ ጉዳይ ነው። ይሄ ደግሞ የሆነበት ምክንያት ኢትዮጵያ ውስጥ ሰላምና መረጋጋት በመምጣቱ ሀገራችን ዓለም አቀፍ ተቀባይነቷ እየጠነከረ መምጣቱ ላለፉት አስራ አምስት ዓመታት ያህል ተከታታይ የኢኮኖሚ እድገት ማስመዝገብ በመቻሏ የህዳሴ ግድብንም ሆነ ሌሎች ትላልቅ ግድቦችን በራሷ አቅም የመስራት አቅም ከማጉልበቱ አንጻር ከመነጋገር ውጭ ለየትኛውም ሀገር ሌላ አማራጭ የለውም። በዚህ በኩል በግብጽ መንግስት በኩል ዝግጁነቱ አለ። ይህ ማለት ግን ሁሉም ግብጻዊ ከአባይ ጋር በተያያዘ ከህዳሴ ግድብ ጋር በተያያዘ አዎንታዊ አስተሳሰብ አለው ማለት አይደለም። በርካታ ምሁራን፣ በርካታ የመገናኛ ብዙሀን፣ በርካታ የመንግስት አካላት ይሄ ግድብ ኢትዮጵያ ግብጽን ለማነቅ ግብፃውያን በጦምና በጣር እንዲሞቱ ለማድረግ የታሰበ ነው የሚሉትን ያህል የህዳሴ ግድብ መገንባት ጥቅም አለው፣ የደለል ይቀንሳል፣ አመታዊ ፍሰቱን ይጨምራል፣ ጎርፍ ይቀንሳል፣ መተባበር ያስፈልጋል፣ የህዳሴ ግድብ መሬት ላይ ያለ ሀቅ ነው፣ ይህንን መለወጥ አይችልም የሚሉ ምሁራንም፣ ጋዜጠኞችም፣ ጋዜጦችም እንዳሉ መገንዘብ ያስፈልጋል እና እሱ እየተለወጠ የመጣ አዎንታዊ ነገር እየታየ የመጣ የሶስቱ ሀገሮች ግንኙነት ከህዳሴ ግድብ በላይ እንደሆነ የመረዳት አዝማሚያ አለ። ይሄ አዎንታዊው እርምጃ ተደርጎ ሊወሰድ ይገባል። እየተናገሩ ያሉት የዛሬውን ውሳኔ እያሳለፉ ያሉት የሶስቱም ሀገሮች የስልጣን የመጨረሻ ጣሪያ ላይ ያሉ መሪዎች ናቸው። እነሱን ካላመንክ ማንን ታምናለህ? አቶ መለስ አለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ፣ በጣም ነው ማመሰግነው ስለ ጊዜዎት። እስክንድር አንተ ደም አመሰግናለሁ። የአሜሪካ ድምጽ አድማጮች ነ አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ምሽት። ወደ ቀጣዩና ለምሽቱ ወደ ያዝነው ትንታኔ እናልፋለን። በሰሜን ወሎ ከተሞች ከሁለት ሳምንታት በፊት በተጀመረው ተቃውሞ ምክንያት በከተሞቹ እስካሁን ውጥረት መንገሱን ነዋሪዎች ለአሜሪካ ድምፅ ገልጠዋል። ቀደም ሲል በዜናው እንዳል ነው በወልዲያ በቆቦ በመርሳና ሌሎችም የንግድና የሥራ እንቅስቃሴ መቋረጡን ትምህርት ቤት መዘጋቱንም ጨምረው ነዋሪዎቹ ተናግረዋል። ጽዮን ግርማ ዝርዝሩን ይዛለች። ከአስር ቀናት በፊት በወልዲያ ከተማ የጥምቀት በዓልን በማክበር ላይ ያሉ የተገደሉ ሰዎችን በጸሎት ለማሰብ በዛሬው ዕለት በወልዲያ ከተማ የጠዋፍ ማብራት ስነ ስርዓት እያከናወኑ ባለበት ወቅት ሌላ ተኩስ እንደተከፈተባቸው በወልዲያ ከተማ ያነጋገርናቸው ነዋሪዎች ይናገራሉ። ስማቸውንና ማንነታቸውን እንድንደብቅ ድምፃቸውንም እንድንቀይር የጠየቁን አንድ የወልዲያ ከተማ ነዋሪ የዛሬውን የከተማውን ሁኔታ በተመለከተ የዓይን እማኝ ማኝ መሆናቸውን ጠቅሰው ያስረዳሉ። የዛሬው ሁኔታ የነበረው ህዝቡ የጧፍ ፕሮግራም ነበረው። ጧፍ ማለት የሻማ ፕሮግራም ማለት ነው እና ያን እያበራ በሚሄድበት ሰዓት ከዛ በምንሄድበት ሰዓት እንዳለ ከየት መጡ አልተባለም፣ አድማ በታኞች መጡና መሀላችን ላይ የጥይት ናዳ ወረደብን ከዛ ወጣቱም የነበረው መዛውንቱ ምናምን አለ ልክ ተያይገቡ ገብቶ ትርምስ ምስል ጠፍቶ ወጣ እና በጥይትም እንደተመጣ ሲማሉ ያመለጡ መልቷን ከዛ ከተማው ላይ በምን እንዳለ ከዚህ በፊት መከላከያ ይወጣ ተብሎ መከላከያ እንዲወጣ ተደርጎ ነበረ። አሁን ከየት መጣ እንደተባለ አይታወቅም። እንዳለ መጥቶ ከተማው እንዳለ መከላከያ ወረረው። ወጣቱም ልክ በሚመጣበት ሰዓት በቃይ ብሎ ወደ ተራራ በሚሮጥበት ሰዓት ጫካ ለጫካ ብሎ ሲረርጣቸው ብሉ ዋሉ ያው አሁን ላይ ነው። ሁሉም በየቤት ነው ያለው። ሰው በሰላም አይንቀሳቀስም፣ ምን አይለም። በዚህ ግጭት በወልዲያ እስካሁን ቁጥሩ በይፋ ተጣርቶ ያልተነገረ የሰው ሕይወት መጥፋቱን የገለጹት እኚሁ ነዋሪ ከዛም ቀን ጊዜ ጀምሮ በከተማ ውስጥ ውጥረት እንደነገሰ ነዋሪውም በጠፋው የሰው ሕይወት ምክንያት በቁጣ ላይ መሆኑን ተናግረዋል። በሌላ በኩል ከቆቦ ከተማ ቀጥሎ ቅዳሜ ዕለት በመርሳ ከተማ በተከሰተው የመርሳ ከተማ ተቃውሞና ግጭት አምስት ሰዎች መገደላቸውንና ንብረት መውደሙን መዘገባችን ይታወሳል። በዛሬ ዕለት ያለውን ሁኔታ በተመለከተ አንድ የመርሳ ከተማ ነዋሪ አነጋግረን ነበር። እርሳቸውም ስማቸውን እንዳንገልጽና ድምጻቸውን እንድንቀይር ጠይቀውናል። ዛሬ ያው ጧት ወጥቼ ነበረ እንዲ ከተማውን ለማየትም ሰዎችንም ለመጠየቅ Bunu seçemedim mi? Nasıl ሰው ይንቀሳቀሳል። አንዳንድ ጉዳይ እንደዚህ ደግሞ ከደሴ ከምናምን እንዲህ የሚያልፉ መንገደኞች በእግራቸው ሻንጣ ምናምን ተሸክመው ሲያልፉ ምናምን ታያለሽ። ሌላው ጸጥታ ነው። ወታደሮቹ አሉ፣ አልፎ አልፎ ቁጭ ቁጭ ብለዋል። የሚፈልጉትን ሰው ዝም ብለው ይይዛሉ። ከዛ በኋላ ወዴት እንደሚወስዷቸው አላወቁም። በመርሳ ከተማ የተገደሉ ሰዎች ቀብር እየተፈጸመ መሆኑን የገለጹት ነዋሪው በተጨማሪም የቆሰሉ ሰዎች በሆስፒታል በሕክምና ላይ እንደሚገኙ ገልጸውልናል። በከተማው ከሰው ህይወት መጥፋት በተጨማሪ ንብረት በቃጠሎ ወድሟል። በመርሳ ከተማ ላለፉት አርባ ሁለት ዓመታት ነዋሪ እንደሆኑ የተናገሩት አቶ ገብረመድን ወልደ አናኒያ በቅዳሜው ግጭት የመኖሪያ ቤታቸውና የንግድ ድርጅቶቻቸው ከተቃጠሉባቸው ነዋሪዎች አንዱ መሆኑን ገልጸውልናል። ከምንም በላይ የሚያሳዝነው የሰው ህይወት መጥፋቱን ይላሉ። መርሳ እንግዲህ በስምንት ዓመ ምት ጀምሬ የተቀመጥኩት ወልጅነት ነው አርባ ሁለት ዓመት ተቀምጨበታለሁ። ሲቀመጥበት ግን ከማንም በላይ እንደ ልጁ እንደ ወንድሙ፣ እንዳባቱ፣ እንደ አጎት አርጎ ነው በደንብ የሚጠራ ሰው። እኔም ወዷቸዋለሁ የማርሳኒ በዛ ነው። ደሞ ዛ ተተግ የቀረቱ እንደዛ ሲሆን ግን በእውነቱ እኔ ቤቱን በመቃጠል ባለመቃጠሉ እኔ ድሮም የማታዝን የማምነ እንጂ ገንዘብ አምኛላት። ስለዚህ እኔ ግን ትንሽ የሚያሳዝን ይመስል እኔ ለአለመቃጠሉም ህዝቡ ሰው ይሄ ሰው እንደ በኩል በደግ አብረን ያደግኝ መሆን የሚያለበትን ብሎ የጠየቁ ሰዎች ነበሩ ብለውኛል። እኔ ራቅ ብዬ ስለነበርኩ ብቻ እርግጥ እንደሚሉም ደግሞ እኔ ዋና ቁም ነገር ግን ምን መሰለህ፣ ይህን ነገር ሲፈጠሩ ከሁሉ በላይ የሚያሳዝነኝ ህይወት መጥፋት ነው። ህይወት ና ህይወት መጥፋቱ በጣም ያሳዝነኛል እንጂ ንብረት የማርሳ ህዝብ እንዲያወጣ ና አደገ ጊዜ ብለው ሊሰራ ይችላል። እኔ ብነት ግን ላይሰራ ይችላል፣ ሊሰራ ይችላል። እና ይህ ቀጣይነቱ እንዴት ነው? በሀገራችን እንደ በኢትዮጵያ ተሰርቶ የማያቅ ነገር ተፈቅሮ የማያቅ ነገር እንዲሁ ሌላ መሳቂያ መሆናችን ብቻ ኔ በጣም አዝናለሁ በእውነት ምን እንደሚልም አላውቀውም። መኖሪያ ቤት የመጣት ከ ከመርካና ከመርካ አካባቢ ነው። ሰርቼ ፍጨ ነው የሰራት። እንግዲህ ማንም ከስሸም ተከስሸም አላውቅም። እግዜር በሚያውቀው ግን ይሄ እንዴት ነው እንዲህ ሊፈጠር የቻለ የሚለው ጉራሴ እንደው ቆረቁረዋለ። እንደው በጣም የሚያሳዝነው በእውነት እንደው ከምንም የሌለበት እንደው ሰውነት ደግሞ ያሳዝናል። በተያያዘም ተቃውሞና ግጭት ከተቀሰቀሱበት ሰባት ቀናት የተቆጠረው የቆቦ ከተማ ዛሬም ጸጥ ብሎ መዋሉን የንግድም ሆነ የስራ እንቅስቃሴ አለመኖሩን ያነጋገርናቸው ነዋሪዎች ገልጸዋል። ከወጣትና ከሀገር ሽማግሌዎች የተመረጡ ቡድኖች ሁኔታው እንዲረጋጋ፣ የታሰሩ እንዲፈቱ መጠየቃቸውን ገልጸውልናል። ውጥረቱን ለማርገብ ሊያነጋግሯቸው የባዕዴን ጽሕፈት ቤት ኃላፊ የሆኑት አቶ አለምነው መኮንን ወደ ከተማዋ ገብተው የነበረ ቢሆንም ወጣቶቹ ቁጭ ብለው ለመነጋገር ፈቃደኛ እንዳልሆኑ ገልጸውልናል። ከገባም በኋላ ሽማግሌዎችና የአካባቢው ወጣቶች በመሆን ወጣቱን ለማነጋገር አንድ ላይ ተወሰነ። ወጣቱ ስቴዲየም እስከሚገባበት ድረስ አቶ ገዱ አንዳርጋቸው መምጣታቸውን ነበር የሚያውቀው። ከተወሰኑ ቤቃዎች በኋላ ከሽማግሌዎች አቶ ገዱ እንዳልመጣና አቶ አለምነህ መኮንን እና ሌሎች ባለስልጣናት፣ የዚህ አካባቢ ተወላጆች፣ የክልልና የፌዴራል ስርዓት እንደመጡ ተነገረ። ወጣቱ አይ፣ አቶ አለምነህ እኛን ሊወክል አይችልም። አቶ አለምነህ የእኛን ጥያቄ መመለስ ስለማይችል እሱ አይሰበስበንም። ገዱ ይምጣ ብሎ በወደፊት በመሄድ ወደ ፖሊስ ጣቢያ ወደ ከተማ ወጣ። ከሽማግሌዎቹ ጋር ማነው፣ ወደ ከተማ ተገባ። በኋላ ቀጥታ አካሄዱ ነው ያደረገው ወደ ፖሊስ ጣቢያ ነው። ከተማ ጸጥታ ክፍር ቤቱ ማነው፣ ፖሊስ ጣቢያው ጋር ሄደ። ፖሊስ ጣቢያው ጋር ሄዶ በሰላማዊ መንገድ ነው የጠየቀው። ድምፅ አላሰማም፣ ቁጭ አለ። ወጣቶች አስር ተመረጡ። አስሮቹ እናንተ ጠይቁልን የታሰሩት አስፈቱልን የሚል ነበር። አጠቃላይ የሰሜን ወሎ ሁኔታ በተመለከተ የክልሉን የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ዋና ዳይሬክተር አቶ ንጉሱ ጥላሁንን ማምሻውን አነጋግሬያቸው ነበር። በወልዲያ በቆቦና በመርሳ የጠፋው የሰው ህይወትና የቆሰለው ሰው ቁጥር ምን ያህል እንደሆነ ጠይቄያቸው ነበር። በተነሳው ግጭቶቹ ተከስተዋል። ከተከሳቸው ቦታዎች ሁሉም በአጋጣሚ ግጭቶቹ በተከሰቱበት ጊዜ ሰው ሕይወቱና አካል ላይ ጉዳት ደርሷል። ንብረትም ወድሟል። ዝርዝሩን የተደራጀውን በሚቀጥሉት ጊዜያት እንሰጣለን። ግን ዋናው ጉዳይ በሞተ ሰው ቁጥር ላይ መነጋገር ሳይሆን በእንደዚህ አይነት ግጭቶች የጠፋው የሰው ሕይወት ምንም ይሁን ምን ስንት የሚሆን ስንት አላስፈላጊና በእጅጉ የሚያሳዝን ነው ይሄንን ጉዳት ለመቀነስ ሰፊ ጥረት ተደርጓል። የሆነ ሆኖ ግን የሰዎች ህይወት ጠፍቷል። አሁንም እየተሰራ ያለው ግጭቱ እንዳይሰፋና ሰላማዊ ሁኔታ እንዲሰፍ። አቶ ንጉሱ እንግዲህ የሰው ህይወት እንዳሉት ቁጥሩ መቼም ለመረጃና ለታሪክም መቀመጥ ስላለበት ነው፣ በዚህን ያህል ጊዜ በዚህን ግጭት ወቅት ይህን ያህል ሰው ሞተ የሚለው የሰው ህይወት መጥፋት ቁጥሩ ዋጋ ስላለው ነው። ለሞቱባቸው ሰዎችም ይህን ጥያቄ ደጋግመን የምናነሳው ሆኖም ግን እንግዲህ ይሄ ግጭት እንዳይሰፋና የሞት ቁጥር እንዲቀንስ ስራ እየተሰራ ነው። ይሉናል በተደጋጋሚ የምናነጋግራቸው እርስዎን ጨምሮ የመንግስት ባለስልጣናት ግን የሰው ህይወት እየጠፋ ነው ስራ ከተሰራ እንዴት ይሄ ነገር ሊፈጠር ይችላል በመጀመሪያ ደረጃ ያው በዚህ በግጭቶች የሚደርሰው ጉዳት ከምንም በላይ የሰው ህይወት ያሳስባል ይሄ ለማንም ሰው ለሆነ በእንደዚህ አይነት ግጭት ወቅት የወገኖቻችን ህይወት መጥፋት አልነበረበትም እጅጉ በእጅጉ አሳሳቢ ነው ይሄ በዚህ ዘመን በሁሉንም ነገር በውይይት መፍታት እየተቻለ ግጭቶች ይህን ያህል ዋጋ ማስከፈላቸው ማንንም ሰው ያሳስባል። ለዚህ ደግሞ የሚዳርጉትን ነገሮች ከስረ መሰረታቸው መፍታት፣ ማረም፣ ማስተካከል ስለሚገባ ነው በዚህ ጉዳይ ላይ የምንነጋገረው ማለት ነው። የአንድም ሰው ህይወት መጥፋት የለበትም፣ አካል መግደል የለበትም። እነዚህ የሚሞቱ ሰዎች እንግዲህ የምናነጋግራቸው ነዋሪዎች በታጣቂዎች እንደሚገደሉ ህይወታቸው እንደሚጠፋ ነው የሚነገረው። ከይህንን ድርጊት የፈጸሙ ሰዎች በህግ ይጠየቃሉ ይላል የኢትዮጵያ መንግስት። እና መቼ ነው በህግ የሚጠየቁት እነዚህ ሰዎች? ያው በግጭቶቹ ከጸጥታ መዋቅሩም ከጸጥታ መዋቅሩ ውጭም ከዜጎችም ከነዋሪዎችም ነው ህይወት የጠፋው። እንግዲህ ከተጠያቂነት አኳያ አሁን ያለውን በተመለከተ ለመግለጽ ያህል በወልዲያ ግጭቱ ከተፈጠረ ጀምሮ የክልላችን ርዕሰ መስተዳድር በቦታው በማግስቱ ነው የተገኙት። የወልዲያ ነዋሪዎች አነጋግረዋል። የሀገር ሽማግሌዎች እና የተለያዩ ህብረተሰብ ክፍሎችን አነጋግረዋል። በውይይታቸውም ወቅት ህብረተሰቡ ያነሳው እያንዳንዱ ነገር ተጣርቶ እርምጃ ይወሰድልን ነው። ርዕሰ መስተዳድሩም ቃል የገቡት በሁሉም ዘርፍ ግጭቶች በተከሰቱበት ጊዜ ያሉ ግድፈቶች እና ስህተቶች ካሉ ሁሉ እነዚህ በደቂቅ ተጣርተው ለህብረተሰቡ ግልጽ እንደሚሆኑ እርምጃም እንደሚወሰድ ዝርዝር ጥናት እንደሚደረግ ቃል ገብተው ነበረ። በዛኑ ማግስት ክልልም ከዞኑም ይሄንን የሚያጣራ የአመራሩና የባለሙያዎች ቡድን ተልኮ በቦታው በዝርዝር እያጣራ ነው። በደረሰበት መረጃ ልክ ለህዝብ ይገለጻል። በጥፋቱ ልክም እርምጃ ይወሰዳል። ማለት ምን ያህል ነው? በንብረት ደረጃ ምን ያህል ንብረት ነው የወደመው? አሁን በዚህ በሶስቱ ከተሞች በተፈጠረው ግጭት ምን ያህል ንብረት ወድሟል? ወደዛ ሲያመራው ምንድን ነው? እንግዲህ እነዚህ ግጭቶች በተከሰቱባቸው ቦታዎች በወልዲያም በቆቦም በበርሳም የደረሱ ጉዳቶች ከሕይወትና ከአካል በመለስ የመንግስትና የሕዝብ በተለይም የነዋሪዎች ንብረት፣ ነው። የንግድ ተቋማት፣ መኖሪያ ቤቶች፣ በተለይ በቆቦ አካባቢ ደግሞ የኢንቨስትመንት ቦታዎች እነዚህ ናቸው። እያንዳንዳቸው ምን ያህል ነው መጠናቸው? ጉዳታ የጉዳቱ ደረጃ ምን ያህል ነው የሚለው እና የመሳሰሉት ነገሮች በዝርዝር መጠናት እና በእያንዳንዱ መረጃ ትክክለኛ መረጃ መያዝ አለበት። ይሄው እየተሰራ ነው። በዋናነት ግን የንግድ ተቋማትም፣ ሆቴሎችም፣ ኢንቨስትመንት ቦታዎችም እና የመንግስት ተቋማትም የጥቃቱ ሰለባ ሆነው ያነጋገርናቸው ነዋሪዎች እንደገለጹት በሰሜን ወሎ ዞን የሚነሱት ችግሮች የተለያዩ መሆናቸውን ገልጸው እስካሁን ውይይት ከማለት ውጭ ችግሮቻቸው ሲፈቱ እንዳላዩ ተናግረዋል። የክልሉ መንግስት በበኩሉ በዚህ ያለመረጋጋት በመንግስት በኩል ለህዝቡ ጥያቄ በአፋጣኝ ምላሽ አለመሰጠቱን መሆኑን አስታውቋል። ህይወታቸው ለጠፋውና አካላቸው ለጎደሉ ሰዎች የተሰማውን ሀዘን በመግለጽ መጽናናቱን ተመኝቷል። ግጭቶቹ መልካቸውን እንዲቀይሩ በተሰራው ስራ ማንነታቸው ብቻ ተስተውሎ ጥቃት የደረሰባቸው በደረሰባቸው ሰዎች ማዘኑንም የክልሉ መንግስት አስታውቋል። ጽዮን ግርማ ለአሜሪካ ድምጽ ዋሽንግተን ዲሲ። አድማጮች የምትከታተሉት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። በርከት ያሉ ዘገባዎች የትላንቱን ግራሚ የተመለከተ የስልክ አስተያየቶቻችሁ ጭምራሉን ሰአት እንደ በቃም ወደ ኋላ ላይ እናቀርባለን። አስተናጋጆች አሉላ ከበደና አዲሱ አበበንን ሁለተኛውን አጋማሽ በሚቀጥለው በየሳምንቱ በዚህ ሰዓት በሚቀርበው የስፖርት ዝግጅት ነው የምንጀምረው። አዘጋጅና አቅራቢ ሰለሞን ክፍሌ። እንደምናምሽታችሁልኛል፣ የተከበራችሁ አድማጮቼ። ኢትዮጵያዊው አትሌት ሳሙኤል ተፈራ ከ20 ዓመት በታች በሆኑ ወጣቶች በ1500 አዲስ የዓለም ክብረ ወሰን አስመዝግቧል። ሁለቴ በኢትዮጵያ አገር አቋራጭ ሻምፒዮኑ ጌታነ ሞላና ወጣቷ ዘይነባ ይመር በትላንቱ 11ኛው የለገጣፎ ግማሽ ማራቶን አሸንፈዋል። በመስክ ቴኒስ ሮጀር ፌዴረር ለስድስተኛ ጊዜ የአውስትሬሊያ ኦፕን ሻምፒዮን ሆነ። በከፍተኛ ውድድሮች ሲያሸንፍ 20ኛው ነው። ሌሎች ዜናዎችንም ይዘናል። አብራችን ቆዩ። ታዳጊው ኢትዮጵያዊው አትሌት ሳሙኤል ተፈራ ቅዳሜ ዕለት ከ20 ዓመት በታች በሆኑ ወጣቶች በ1500 ድል የተቀዳጀው ፈጽሞ ባልተጠበቀ ሁኔታ ነው። በዚህም የኮርሱን ሬኮርድ መስበር ብቻ ሳይሆን የገባበት 3 ደቂቃ ከ36 05 ሴኮንድ ጊዜም በዓለም ፈጣን ሆኖ ተመዝግቧል። ሳሙኤል ተፈራ በ2017ቱ የለንደን ሻምፒዮና ውድድር ኢትዮጵያን ወክሎ ተወዳድሯል። በአዳራሽ ውስጥ ለመጀመሪያ ጊዜ ተሳትፎ ወጣትነቱና የአጭር ጊዜ ልምዱ ግን በ2012 የዓለም አዳራሽ ውስጥ ሻምፒዮኑንና በ2015 በዓለም የነሐስ ሜዳሊያ ተሸላሚውን አብዱላቲ ኢጌዴርን ተዝናንቶ ለማሸነፍ አስቸጋሪ አላደረገበትም። ከዓለም ፈጣኑ ጊዜ ላይ 0.23 ሴኮንድ አንስቶለታል። ቀድሞ በ2007 ቢላል ማንሱር ካስመዘገበው የዓለም ሬኮርድ ላይ መሆኑ ነው። ኢጌዴር ሁለተኛ፣ ሌላው ሞሮካዊ ብራሂም ካዙዚ ሦስተኛ ሆነዋል። ቅዳሜ ዕለት ሌላም አዲስ የዓለም ሬኮርድ ተመዝግቧል። የቡርኪና ፋሶ ፋብሪስ ዛንጎ ሂዩስ በሱሉስ ዝላይ 17 ሜትር ከ23 ዘሏል። ሌሎች ውድድሮችም ተካሂደዋል። ወደ አዲስ አበባ ስንዘልቅ ትላንት ከከተማዋ 10 ኪሎ ሜትር ርቀት ላይ በምትገኘው በለገጣፎ 11ኛው የግማሽ ማራቶን ሩጫ ውድድር ተካሂዶ ነበር። ገዛህኝ ጽዮን መስቀል ተከታትሏል። እስቲ በአጭሩ ገዛህኝ። አመሰግናለሁ ሰለሞን። ከ26 ክለቦችና ከግል ከ500 በላይ አትሌቶች የተሳተፉበት የ2010 ዓመታዊ የኢትዮጵያ ግማሽ ማራቶን ትናንት ተካሂዷል። መነሻውን ከሰንዳፋ ቤኬ ያደረገውና በለገጣፎ ስቴዲየም የፈጸመው የ21 ኪሎ ሜትር ማራቶን በወንዶቹ ያሸነፈው የመከላከያው አትሌት ጌታነህ ሞላ ነው። አንድ ሰዓት አንድ ደቂቃ ከ25 ሴኮንድ ጊዜ ወስዶበታል። አትሌት ተስፉ ጌታሁን ከሲዳማ ቡና፣ አትሌት ዳዊት ፍቃዱ ከኢትዮጵያ ንግድ ባንክ ጌታነህን ተከትለው ሁለተኛና ሶስተኛ ሆነው የፈጸሙ ናቸው። በሴቶች አትሌት ዘይነብ አይመር ከኢትዮጵያ ንግድ ባንክ አንደኛ፣ መሰረት በለጠ ከኦሮሚያ በቀለች ሙሉ ጌታ የግል ተወዳዳሪ ናት ሁለተኛና ሶስተኛ ሆነዋል በሁለቱም ፆታ ከአንደኛ እስከ አራተኛ ወጡ አትሌቶች ፌዴሬሽኑ በልዩ ሁኔታ የያዛቸውን ሁለት አትሌቶች ጨምሮ በቅርቡ በስፔን ቫሌንሲያ ላይ በሚደረገው ሀያ ሶስተኛው የዓለም ግማሽ ማራቶን እንደሚሳተፉ የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። እንደገና ወደ አውሮፓ ስንመለስ በትላንቱ የሳን ሴባስቲያን ዓለም አቀፍ አገር አቋራጭ ውድድር በትላልቆቹ ወንዶች አስር ነጥብ ስድስት ኪሎ ሜትር ለባህሬን የሚሮጠው አወቀ አያሌው ድል ተቀዳጅቷል። አሸናፊዎቹ የገቡበት ጊዜ ግን ካለፈው ዓመት በሦስት ደቂቃ ግድም አንሶ ተገኝቷል። ምክንያቱ የመሮጫው ጎዳና በዝናብ ስለረጠበ ነው ተብሏል። አንደኛ አወቃ አያሌው፣ ሁለተኛ ሐጂ፣ ሦስተኛ በአምስት ሺህ የአውሮፓው ሻምፒዮን ኢላስ ፊፋ ሆነዋል። በሴቶቹ ኬንያዊቷ ዴሲ ጄፕኬሚ አንደኛ፣ ኖራ ታኑይ እርሷም ከኬንያ ሁለተኛ፣ ሩዝ ጀቤት ሦስተኛ። አጠር ወዳለው የመስክ ቴኒስ ዜና ስናልፍ በኦስትሬሊያ ኦፕን የወንዶቹን የስዊዘርላንዱ ሮጀር ፌዴረር የሴቶቹን የዴንማርኳ ካሮላይን ሙዚኒያኪ አሸንፈዋል። የ36 ዓመቱ ፌዴረር አራተኛው መሆኑ ነው። ዋና በሚባሉት ታላላቅ የነጠላና ጥንድ ውድድሮች ለ20ና ከ20 ጊዜ በላይ ሲያሸንፍ፣ ቀዳሚዎቹ አሸናፊዎች ማርግሬት ኩርት፣ ሴሬና ዊሊያምስ እና ስቴፊ ግራፍ ናቸው። ሮጀር ፌዴረር ትላንት ያሸነፈው ማሪን ሲሊክን ነው። በሴቶቹ ያሸነፈችው የዴንማርኳ ካሮላይን ውዝንያኪ የሩማንያን ሲሞና ሃሌፕን 76723664 በሆነ ውጤት ነው። ለብዙ ዓመታት ሳልመው የቆየሁት ይህንኑ ነበር፣ በማሸነፌ ደስተኛ ነኝ ብላለች ውዝንያኪ ዊዝንያኪ ከዛሬ ሰኞ ጀምሮ ሐሌፕን በመተካት የዓለም ቁጥር አንድ ትባላለች። ለቀን ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ልውሰዳችሁ። መቀጠል ትችላለህ ገዛኸኝ። በእግር ኳስ ዜና የኢትዮጵያ ፕሪምየር ሊግ በ13ኛ ሳምንት በክልል ከተሞች ስድስት ጨዋታዎች ተካሂደዋል። ቅዱስ ጊዮርጊስ በወላይታ ዲቻ ሁለት ለአንድ በተሸነፈበት ጨዋታ ሁለቱንም ያሸናፊነት ግቦች ለወላይታ ዲቻ ያስቆጠረው በዛብህ መለዮ ሲሆን በኃይሉ አሰፋ ለቅዱስ ጊዮርጊስ አግብተዋል። ኢትዮጵያ ቡና ከሜዳው ውጪ ድል ሲያስመዘግብ ዘንድሮ የመጀመሪያው ነው ማለት ይቻላል። ድሬዳዋ ከተማን ሁለት ለባዶ አሸንፏል። ሳሙኤል ሳኑሚና አማኑኤል ዮሐንስ ለኢትዮጵያ ቡና ጎሎቹን ያስመዘገቡ ተጫዋቾች ናቸው። በሌሎች ጨዋታዎች አዳማ ላይ አዳማ ከተማ ወልዋሉ አዲግራት ዩኒቨርሲቲን ሶስት ለባዶ፣ መቀሌ ላይ መቀሌ ከተማ ሲዳማ ቡናን፣ ጎንደር ላይ ፋሲል ከተማ ኤሌክትሪክን ሁለቱም በተመሳሳይ አንድ ለባዶ ሲረቱ፣ ሐዋሳ ላይ ሐዋሳ ከተማና አርባ ምንጭ ከተማ አንድ ለአንድ አቻ የተለያዩ ቡድኖች ናቸው። የደረጃ ሰንጠረዡን በ25 ነጥብ በበላይነት እየመራ ያለው ደደቢት ከነገ ወዲያ አዲስ አበባ ላይ ጅማ አባጅፋርን ይገጥማል። አዳማ ከተማና መቀሌ ከተማ በኩል 21 ነጥብ በጎል ተበላልጠው ሁለተኛና ሶስተኛ ናቸው። ቅዱስ ጊዮርጊስ በዚህ ሳምንት መሸነፉን ተከትሎ ወደ አራተኝነት ዝቅ ብሏል። የደደቢቱ ጌታነህ ከበደም ኮከ ጎል አግቢነቱን በዘጠኝ ጎል ይመራል። ሌላው የእግር ኳስ ዜና ወደ ሰሜን አፍሪካ ሞሮኮ ይወስደናል። በሞሮኮ አስተናጋጅነት በመካሄድ ላይ ያለው አምስተኛው የአፍሪካ አገሮች የቻን እግር ኳስ ሻምፒዮና ወደ ፍጻሜው ተቃርበዋል። በሩብ ፍጻሜው እጅግ ፈታኝና ጠንካራ ፉክክር ታይቷል። ከትናንት በስቲያም ሞሮኮ ናሚቢያን ሁለት ለባዶ ሱዳን ዛምቢያን አንድ ለባዶ በማሸነፍ ወደ ግማሽ ፍጻሜ ማለፋቸውን አረጋግጠዋል። ናይጄሪያ አንጎላን በተጨማሪ 120 ደቂቃ ጨዋታ ሁለት ለአንድ ሲያሸንፍ፣ ሊቢያና ኮንጎ ሙሉን የጨዋታ ጊዜና በተጨማሪውም 120 ደቂቃ አንድ ለአንድ አቻ በመለያየታቸው አሸናፊው የተለየው በመለያ ፍጹም ቅጣት ምት ነው። በዚህም ውጤት መሰረት ከነገ ወዲያ ሁለቱ የሰሜን አፍሪካ ብሔራዊ ቡድኖች ሞሮኮና ሊቢያ ማለት ነው ጫወቱና አሸናፊው ለፍጻሜ ያልፋል። በሌላው ደግሞ ናይጄሪያ ና ሱዳን ተጫውተው አሸናፊው ለዋንጫ ተሸናፊው ለደረጃ ማለፋቸውን የሚያረጋግጡበት ወሳኝ ፍልሚያ ይሆናል ይኸው ነው በእኔ በኩል ያለው አመሰግናለሁ ገዛኝ ጽዮን መስቀል ነበር ከአዲስ አበባ አድማጮች ያለን ጊዜ ይኸው ነው ሳምንት በተመሳሳይ ዝግጅት እንገናኛለን እስከዚያው ሰላም ደህና ቆዩ አድማቾች አሁን በቀጥታ ወደ ቀጣዩ ሳምንታዊ ቅንብር እናልፋለን። አፍሪቃ ነክ ርዕሶች ስለ አድዋ ፓን አፍሪካን ዩኒቨርሲቲ ግንባታ ለመነጋገር በቅርቡ በአዲስ አበባ ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የተገኙበት ጉባኤ ተካሂዷል። በጉባኤው የአድዋ ፓን አፍሪካን ዩኒቨርሲቲ የህንጻ ስራ እንደሚጀመርና የኢትዮጵያ መንግስት ሁለት መቶ ሚሊዮን ብር ለግንባታው መስጠቱ ተገልጧል። የፓን አፍሪካን ዩኒቨርሲቲ ምስረታ አስተባባሪ ኮሚቴ ዋና አባል የሆኑት ዶክተር አየለ በከሬ በጉባኤው ጥናት ካቀረቡት ምሁራን መካከል አንዱ ናቸው። በመቀሌ ዩኒቨርሲቲ በቅርስ ጥናት ትምህርት ክፍል ተባባሪ ፕሮፌሰር አየለ በከሬ ስለ ጉባኤው እንዲያብራሩ አዳነች ፍስሃ እያነጋግራቸዋለች። ዶክተር አየለ በከሬ በኢትዮጵያ አቆጣጠር ጥር ሰባት ቀን አዲስ አበባ ሸራተን ሆቴል ስለ ተካሄደው ጉባኤ በሚያብራሩበት ትጀምራለች። ከዚህ በፊት ጉባኤ ተደርጎ ነበረ። በዚህ በፊት የተደረገው ጉባኤ በግንቦት ውስጥ ነበረ፣ ግንቦት ሁለት ሺ አስራ ስድስት ያን እንድፍ ሀሳቡን ነበር ለሕዝብ የቀረበው። አሁን ደግሞ በዚህ ጉባኤ ላይ የተደረገው ዋና ቁም ነገር ምንድን ነው? የህንጻው ስራ እንደሚጀምር ከመንግስት በኩል ሁለት መቶ ሚሊዮን ብር ሲድመኒ ወይም ደግሞ የጥንስስ ገንዘብ ቃል የተገባበት ነው እና ከተጨማሪም ይሄ ጉባኤ ላይ የአድዋ ፓን አፍሪካን ዩኒቨርሲቲ የማስተር ፕላን ወይም ደግሞ ዋነኛው ንድፈ ሀሳብ በስነ ህንፃ ባለሙያዎች ቀርቧል። ከዚህ በተጨማሪም የተለያዩ የጥናት ወረቀቶች የአድዋ ዋዜማ ምን ይመስል ነበረ? የአድዋ ለአፍሪካውያን ተምሳሌትነቱ ምንድን ነው? አድዋ ብሔራዊ አንድነት ለመገንባት ምን ፋይዳ ያለው አስተማሪነቱ በተለይ ደግሞ ለወጣቱ ምንድን ነው? በሚል ርዕሶች ወረቀቶችም ቀርበው ነበር እና ከዛም በኋላ ውይይት ተደርጎበታል ለመሆኑ ጉባኤው የተጠራበት ዋና ዓላማ ምንድን ነው አንደኛ መንግስት ለዚህ ፅንስ ሀሳብ ድጋፍ ለመስጠት መጀመሩን ያንን ድጋፍ ደግሞ በተግባር ማሳየቱን ሁለተኛ ደግሞ ያው አድዋ የማን ነው ባለቤቱ ማን ነው ቢባል የሁላችንም የመላው ኢትዮጵያ ስለሆነ ያንን ለማስመር እና በዚህ በግንባታው ላይ ሁሉም ኢትዮጵያውያን እንዲሳተፉ፣ ውጭ የሚያሉት ውስጥ የሚያሉት እንዲሳተፉ። ሁለተኛ ደግሞ አፍሪካውያንም በጣም ከፍተኛ የሆነ እንቅስቃሴ ነው ያደረጉት በዚህ ሀሳቡ ከተገለጸ በኋላ እና የእነሱም ተሳትፎ በግልጽ እንዲታይ እንግዲህ አሁን በብሔራዊ ጉባኤ ነው ያካሄድ ነው። ከሁለት ወር ከሶስት ወር በኋላ ደግሞ ዓለም አቀፍ ጉባኤ በማካሄድ በተለይ በፓን አፍሪካን ጥናት ላይ በፓንአፍሪካን ታሪክ ላይ በፓን አፍሪካን ባህል ላይ ሙያ ያላቸውን ሰዎች እውቅ ያላቸውን ሰዎች በመጋበዝ ዓለም አቀፍ ጉባኤ በማድረግ ያው እንግዲህ መስመር የያዘ ልዩ የሆነ የእውቀት ማምረቻ ቦታ መሰረት ለማድረግ ነው። ሁሉም እንዲሳተፉበት ወይም ሁሉም የሚሳተፉበት እንዲሆን ብለዋል። እና በምን መልክ ነው የሚሳተፉት? ም እንደጠቀስኩት በዚህ ጉባኤ ላይ የቀረበው ምን ነበረ? የማስተር ፕላን ወይም ደግሞ የማስተር ንድፍ በስነ ሕንፃ ባለሙያዎች ነው የቀረበው። ይሄ እንግዲህ የመነሻ ሀሳብ ነው። እነሱ በዛ በአድዋ ላይ አንደኛ ጦርነቱ በኢትዮጵያውያን ድል መፈጸሙ፣ ሁለተኛ ያንን ድል ለአፍሪካውያኖች ተምሳሌትነት ያለው ስለሆነ እነዛን በህንፃ መልክ መቀየር ነው እና የመጀመሪያ ጽንሰ ሀሳቡን አቅርበው ነበር እና ይሄ ጽንሰ ሀሳብ ማስተር ፕላኑ ዲቴይልድ የሆነ ለምሳሌ፣ በመጀመሪያ ደረጃ ምንድነው የሚሰራው፣ በሁለተኛ ደረጃ፣ በሶስተኛ ደረጃ፣ እዛ ከሚሰጠው ትምህርት ጋር አብሮ የሚሄድ ስራ አለ እና እዛ ጋር የሚሰራውን ህንፃ ውጭም ያሉ ውስጥም ያሉ ኢትዮጵያውያን ሀሳቡ ቀርቦላቸው በዝርዝር ይሄ ጥሩ ነው፣ ይሄ ይጨመር፣ ይሄ ይቀነስ ብለው መሳተፍ አለባቸው። ምክንያቱም ያ ታሪክ በጣም ብዙ ዝርዝር ያለው ታሪክ ነው እና ያ ታሪክነቱ እኔንም ይመለከተኛል፣ እኔን ያገባኛል ብሎ በመጨረሻ ተሰርቶ ሲወጣ የሁላችንም መሆኑ፣ የብሔራዊ ህብረታችን የብሔራዊ አንድነታችን መገለጫ መሆኑን የአፍሪካውያን ተምሳሌትነት መሆኑን የሚያንጸባርቅ ህንጻ እዛ ቦታ ላይ መሰራት አለበት። ይሄ ዩኒቨርሲቲ ማዕከላዊነቱ ዋና ትኩረቱ ምንድን ነው ቢባል መላው አፍሪቃዊነት ነው። ይሄ መላው አፍሪቃዊነት የሚለው ደግሞ ምንድን ነው? በሚገባ በስርዓት ሁሉም ሊገነዘበው የሚችለው እና የአድዋ ህዝብ ጀምሮ ያ ዩኒቨርሲቲ ሲመሰረት እነሱንም የሚያሳትፍ መሆን ያለበት እና ይሄ አስተባባሪም ኮሚቴ በዛ መንፈስ ነው የሚሰራው። በተቻለን መጠን በዚህ በብሔራዊ ጉባኤ ላይ ሁሉም እንዲገኙ አድርገናል። ማለት የዩኒቨርሲቲ ፕሬዚዳንቶች እንዲገኙ አድርገናል። የሃይማኖት አባቶች፣ እናቶች እንዲገኙ አድርገናል። የአድዋ ድል ጉዞ የሚል ወጣቶች በየአመቱ የሚያደርጉት ጉዞ አለ፣ ወደ አድዋ። አሁን ስድስተኛ አመቱን የያዘ ነው። በቀደም ነው ወደ አድዋ መጓዝ የጀመሩት በይነሱም ተወካይ እዛ ነበረ። የአድዋ አንድ መቶ ሀያ ሁለተኛ አመት በቅርቡ እንደሚከበር ዶክተር አየለ ገልጸዋል። እስካሁን ባለው ጊዜ አድዋ ላይ መታሰቢያ ነገር አልቆመም ነበር ካሉ በኋላ አሁን ግን አድዋ ፓን አፍሪካን ዩኒቨርሲቲ አንደኛው መታሰቢያ ይሆናል ማለት እንደሆነ አስገንዝበዋል። አድዋን ስናስታውስ መቶ ሀያ ሁለተኛ አመት አሁን በቅርብ ይከበራል በየካቲት እና በዛን ጊዜ ውስጥ እዛ ቦታ ላይ ምንም አይነት መታሰቢያ ነገር ያደረግነው ነገር የለም እና ይሄ እንግዲህ አንደኛው ነው ማለት ነው የዩኒቨርሲቲ መከፈቱ እና ዩኒቨርሲቲ ውስጥ ደግሞ ከመላው አፍሪቃ ዓለም በተለይም ደግሞ ለአፍሪካ ጥቅም እንሰራለን የሚሉ ማንኛውም ሰው መጥቶ ሊማርበት ሊያጠናበት ሊመራመርበት መጽሐፍ ሊያሳትምበት የሚችል ቦታ የባህል ቦታ የሚሆንበት ነው እንግዲህ የሚሆነው ማለት ነው እና ያንን ስናደረግ ምንድን ነው አድዋ የተገኘው ድል ቋሚ መሆኑንና ከኛም አልፎ ለወደፊቱ ትውልድ ሊተላለፍ የሚችልበትን መንገድ እንግዲህ እየከፈትን ነው ማለት ነው። የአድዋ ፓን አፍሪካን ዩኒቨርሲቲ ምስረታ ሀሳብ እንዴት ፈለቀ? ዜጎች ያፈለቁት ሀሳብ ነው። ዩኒቨርሲቲውም ተቋቁሞ ስራ ሲጀምር የሚተዳደረው በኢትዮጵያውያን ዜጎች እና ከሌላው አፍሪካ ዓለም የተወጣጡ ለዛ አገልግሎት ጥሩ ነገር ሊያበረክቱ ይችላሉ የሚባሉ ሰዎችን የሚይዝ ነው የሚሆነው። እንደ ሌሎቹ አርባ ሰባት ዩኒቨርሲቲዎች ኢትዮጵያ ውስጥ እንዳሉት አይደለም። ይሄ ልዩ የሆነ ሴንተር ኦፍ ኤክሰለንሱ ስለ ፓን አፍሪካዊነት የሚታወቅበት ህዝብም እዛ ቦታ ላይ ሲመጣ ሊያገለግል ወይም ደግሞ ሊሳተፍ የሚችልበት ስለ ፓንአፍሪካን ወይም መላው አፍሪካዊነት ነው። ለምን ፓንአፍሪካን ዩኒቨርሲቲ የተባለ፣ ፓንአፍሪካን ዩኒቨርሲቲ የተባለበት ዋናው ምክንያት ምንድን ነው? አድዋ ላይ የተደረገው ጦርነት፣ በጦርነቱ ደግሞ የተገኘው ድል በዘረኝነትና በቅኝ አገዛዝነት ስርዓቶች ውስጥ የነበሩትን በሙሉ ስላነቃቃ ስላበረታታና ይቻላል የሚል መንፈስ ስላሳደረባቸው በዛ መንፈስ ነው እንግዲህ ፓን አፍሪካን ዩኒቨርሲቲ የተባለው እና ሁለተኛ ደግሞ የተደረጉትን ትግሎች ብቻ ሳይሆን አሁንም ቢሆን ወደፊት ለአፍሪካውያን ጥቅም የሚያስጠብቅ የአፍሪካውያንን በዓለም መድረክ ላይ የራሳቸውን ሀሳብ ሊገልጹ የሚችሉበት ሊያስተጋቡ የሚችሉበት ሁኔታ ለመፍጠር በማሰብ ነው እና አድዋንና የሌላውን የአፍሪካውያን ታሪክ ትግል ታሪክ በተለይ የሚያስተሳስር ስለሆነ አፍሪካውያንን እጣፋንታ ስናይ በህብረት በአንድነት ነው ልናድግ የምንችለው፣ ሌሎችን ልንቋቋም የምንችለው። እና እንግዲህ አሁን የምናደርገው ምንድን ነው? አድዋ የአፍሪካውያን የባህል ከተማ እንድትሆን፣ ያው ትምህርት ባህል ነው። አድማጮች፣ አሁን የሰማችሁት ስለ አድዋ ዩኒቨርሲቲ ግንባታ የሚገልጸው ዝግጅት ሁለተኛና የመጨረሻ ክፍል በመጭው ሰኞ ይቀርባል። ና ተከታተሉ ነው። አድማጮች ስርጭታችንን ወደ ማገባደዱ ተቃርበናል። አዲሱ ቅድም ቃል ከገባ ናቸው በርከታ ያሉ ዝግጅቶች አንዱን ለማቅረብ ጥቂት ደቂቃዎች ሳናገኝ አልቀርንም። የትናንት ምሽቱ የግራሚ ሙዚቃ ሽልማት ስነስርዓት በመጠኑ አሪፍ ነበር፣ በጣም ግሩም ነበር። ትንሽ እናውራ። This is love. I appreciate every single last one of y'all. My fans out there, T.D., the crew, Interskirt staff, Aftermath. Hey, Rihanna, what's up, man? She came through and gave me on that record. I'm ፖፕ የሙዚቃ ስልቶች ተቆጣጥረውት ቢያመሹም ዘንድሮም በተከታታይ ለአስራ አራተኛ ጊዜ የሽልማቱን መረቅ ዋና ዋናውን ሽልማት ለመቋደስ ግን አልተሳካላቸውም። ብሩኖ ማርስና የራፕ ሙዚቃ ስልት አቀንቃኙ ቀደም ብለን የሰማነው ነው ኬንድሪክ ላማር የመድረኩ ፈርጦ ነው ለማምሸት፣ እናም ሽልማቶቹን ጠራርገው ለመውሰድ ግን በቅተዋል። ምሽቱ በተለይ 24 ኬ ማጂክ 24 ኬ ማጂክ የተሰኘው አልበሙ በዓመቱ ምርጥ የሙዚቃ አልበምነት ለተመረጠለት ማርስና ለተወዳጁ የሙዚቃ ቡድኑ ልዩ ነበር ማለት ይሻላል። ይህም ከሽልማቱ አስቀድሞ በነበሩ ቀናት ከፍተኛ ተወዳጅነትን አትርፎ የነበረውንና ይመረጥ ይሆናል የሚል ከፍ ያለ ግምት ተሰጥቶት የነበረውን ደመን የሚል መጠሪያ ስም የተሰጠውን የላማርን አልበም ያን ልዩ ክብር ነፍኮታል። ላማር በፊናው አምስት ሽልማቶችን ሲጎናጸፍ ለስምንት የሽልማት አይነቶች ታጭቶ የነበረውን እውቁን የራፕ አቀንቃኝ ጄዚ በአንዱም ሳያሸንፍ ባዶ እጁን ቀርቷል። በምሽቱ ስነ ስርዓትም አለመጫወትም መርጧል። በሌላ በኩል ቀድሞ የተለየ ትኩረት ይቸሩ የነበሩትና ከቅርብ ጊዜ ወዲህ ግን ያን ሞገሳቸውን ያጡ የሚመስሉት ማህበራዊ ትችት ያዘሉ ስራዎች በዘንድሮ ግራሜም ዳግም መንበሩን በፓፕ የሙዚቃ ስልት የተነጠቁ ይመስላል። በአሸናፊዎች ማንነት ስብጥር ይጎድለዋል የሚል ነቀፌታ ባልተለየው ግራሚ ዘንድሮም በአሸናፊዎቹ ዝርዝር ለመግባት የታደሉ እንስት የጥበብ ሰዎች ጥቂት ናቸው። ሽልማት ብዙ የሴት ድምፃውያን የአሸናፊነትን ድል አልተቀዳጁም ማለት ነው። ምርጥ አዲስ አርቲስት በሚለው የሽልማት ዘርፍ አሸናፊ የሆነችው አሊሻ ካራ ለዚህን መሰል ትልቅ ሽልማት በመብቃት ብቸኛዋ ሴት ሆናለች። የሙዚቃ ኢንዱስትሪው ምሽቱን ሚቱ ለተሰኘው በሴቶች ላይ የሚፈጸሙ ወሲባዊ ጥቃቶችን ለመከላከል በቅርቡ በዩናይትድ ስቴትስ እና ሌሎች አካባቢዎች በመቀጣጠል ላይ የሚገኘውን እንቅስቃሴ ለማወደስ ብታን ለመጥረትም ድምፃዊቱ ኬሻ በቀጣዩዋ ኮከብ ሲንዲ ሉፓር እና ሙሉ በሙሉ ታዋቂ ሴት ድምፃውያን በሆኑበት ቡድን ታጅባ በልዩ ስሜት ባቀነቀነችው ፕሬይንግ ወይም ጸሎት በተሰኘው ነጠላ ዜማዋ መድረኩን አድምቃለች። የሴቶችን እኩልነት ለመዘከርም ነጫጭ ጽጌረዳዎች በቀዩ ምንጣፍ ላይ ተበትነዋል። ፕሬዚዳንት ትራምፕ ማሸነፍንና መሸለምን ወይም ማሸነፍን እንዴት እንደሚወዱ እናውቃለን፤ በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የፖለቲካ አመራር ላይ ከቀረቡት ትችቶች ውስጥ አንዱ ነበረ። ከምሽቱ ዝግጅት የቀድሞ የተቀነባበረ ታዋቂ የሆሊውድ ጥበብ ሰዎች አወዛጋቢውን የማይክል ዎልፍስን ፋየርን ፈሪ የተሰኘውን መጽሐፍ ለመተረክ የተካሄደ ውድድር ሌላው ነበር። ለመጽሐፉ ተራኪነት ለመመረጥ ታዲያ ታዋቂው የሆሊውድ የጥበብ ሰዎችና ሌሎች ታዋቂዎች ያደረጉትን ፉክክር የሚያሳይ አስቀድሞ ተቀርጾ በመድረኩ ለእይታ የቀረበ ልዩ ቅንብር በ2016ቱ የዩናይት ስቴትሱ ፕሬዚዳንታዊ ምርጫ ቀደም ብለን ያነሳ ናቸው። የፕሬዚዳንት ዶናልድ ትራምፕ ተፎካካሪ የነበሩት የዋኔዋ የዲሞክራቶች እጩ ሂላሪ ክሊንተን አሸናፊ ሆነዋል። በአስቂኙ ፉክክር ትዕይንቱን የተመለከቱ ሁሉ አይደሉም። ታዲያ የቀልድ ለዛው ተጋሪዎች በተባበሩት መንግስታት የዩናይት ስቴትሷ አምባሳደር ኒኪ ሄሊ ግሩሙን ሙዚቃ አታቆሸሹት ሲሉ ነው በትዊተር በሰደዱት ፈጣን አስተያየት የተችት። አሁን የምትሰሙት አሸናፊው የዓመቱ ምርጥ አልበም 24k ማጂክ የተሰኘው የብሩኖ ማርስ ዜማ ነው። የኔ ምርጫ ማይክል ወልፍ ነበር ፋየር ን ፊውሪ የሚለው ግን አልቀናኝም። እናመሰግናለን። ለማንኛውም አሉላ ጥሩ ዝግጅት ነው ያቀረብከው። አድማጮች፣ ፕሮግራማችን በዚሁ ያገባደድን ነው። የትግርኛው ስርጭት ይቀጥላል። በእኛ በኩል በጀመረው ዜማ እንለያይ። መልካም ምሽት። Known to get the color red the blue. I'm a dangerous man with some money in my pocket. Keep up. Ooh. So many pretty girls around me and they're waking up the rocket. Keep, Keep up. Ooh. Why you mad? Fix your face. Ain't my fault they all be joking. Keep up. Uh, Players only. Come on. Put your picket, to the moon. Girls, what y'all trying to do? 24 karat magic. Gangsters, Gangsters, bad bitches and your ugly ass friends. <laughs>